ሳይንስና ህብረተሰብ የአዲስ አበባ ከተማ የኢትዮጵያውያን መዲና ብቻ ሳትሆን በውጭው አጠራር ኮስሞፖሊታን የሆነች ከተማ ስትሆን አሁን አሁን ብዛት ያላቸው የውጭ ዜጎችን የምታስተናግድ ከሆነ ከርሟል። የበርካታ ዓለም አቀፍ ይዘት ያላቸው የድርጅት ጽህፈት ቤቶች መቀመጫ መንግስታዊ ያልሆኑ ድርጅቶች በሰፊው የሚንቀሳቀሱባት እንዲሁም ብዙዎች ኤምባሲዎች ስለሚገኙባት እውቅና በመስጠት የአፍሪካ የዲፕሎማቲክ ከተማ የሚል መጠሪያ ተሰጥቷታል። ስትቆረቆር ዙሪያውን ከድንበር አካባቢዎች ራቅ ባለ አማካኝ የሀገሪቱ እምብርት በሆነ ስፍራ በመሆኑ ከከተማ እቅድነት ይልቅ በወቅቱ አስተሳሰብ ለጠላት እንዳትጋለጥ በሰራዊት ሰፋሪነት በስልታዊነቷ የተመረጠች ለመሆኑ ከበርካታ የታሪክ ማህደሮች መረዳት ተችሏል። ሆኖም አዲስ አበባ የከተማ መልክ እያያዘ ሲመጣ በእርስትነት የባለቤትነት የቦታ ማረጋገጫ ካርታ በሚል ስያሜ መሰጠት ከተጀመረ አንድ መቶ ዓመታትን አስቆጥረዋል። ከተማዋንም መልክ ለማስያዝ በዓለም ደረጃ ዝነኛ የሆኑ መሐንዲሶችና የንድፍ ከፍተኛ ባለሙያዎች እንደነ ኮርቡዤ የመሳሰሉት ዕቅድ ተቀርጾ እንደነበረ የትላንት ትውስታ ነው። ተግባራዊነቱ ግን እስከዚህ ዕለት አሰራሩ ውጥንቅጥ ሆኗል። አንድ ወጥ የሆነ የአሰራር ሂደት መልክ የያዝም አይመስል። ከተማው እየተለጠጠ ፎቆች እየተገነቡ ነዋሪውም በዚሁ መጠን ቁጥሩ እያደገ መምጣት ብቻ ሳይሆን የመሠረታዊ ፍጆታዎችን በተለይ የንጹሕ መጠጥም አቅርቦት ከሚያስፈልገው 750 ሺህ ቶን ሜትሪክ በግማሽ ብቻ መሆኑን ጥናቶች አመላክተዋል። የመጸዳጃ ስፍራዎች ያለመዘጋጀትና ከተማውን የሚያቋርጡ በርካታ ወንዞች ለብክለት መዳረግ በጣሙን አሳሳቢ ደረጃ ለመድረሱ የአደባባይ ሚስጥር ከሆነ ቆይቷል። ግንዛቤው በእያንዳንዱ ነዋሪ አእምሮ ውስጥ የተቀረጸ ቢሆንም ወደ ተግባር የሚገባው መቼ ይሆን የሚለውም በተጓዳኝ የሚሸራሸረው ሀሳብ ነው። አንድ አገር ባንድ መንደር ባንድ ቀዬ ከሆን ኑሯችሁ ይህንን አቁማዳ ለዘረገ በያን እኔ ያመቻችሁ፣ በተራ በተራ ከተዋዋሳችን ትፈታ ማለት ነው ይሄ ችግራችን ቀደም ሲል ለገለጽናቸው ችግሮች በግለሰብ ደረጃ ዘላቂ ዘዴውን በማፈላለግ በስዕል የንድፍ ሥራዎቿ እና ለከተማው ንጽሕና ጉዳይ መፍትሄ ነው ያለችውን ከስንት ውጣ ውረድ በኋላ የፈጠራ ሥራዎቿን በጃን ሜዳ ለሕዝብ እይታ ያበቃችው ወይዘሮ ኤልሳቤት ቸሩ ደቦጭ ትባላለች። እንደው ምን ብዬ ልንገራችሁ፣ የተጓዝኩበትን መንገድ ሳስበው እጅግ በጣም መራራና ለእኔ አዳጋች፣ በቅርብ ጊዜ ሀዘን ውስጥ ነበርኩኝ። ይህን ስራ ስራ እናቴ ሞታ በቃ ተምታቶብኛል። ብዙ ነገር አልነግራችሁም፣ ግን ዛሬ ደስተኛ ነኝ። ይህን ስላችሁ ከዛም በጣም ያለፈ የመረረ ነገር ሁሉ ተጋፍጬ ነው። እዚህ ዛሬ ስኬት የደረሱ እባካችሁ ወጣቶች የኔ አይነት ልብ ይኖራችሁ። እጅግ እጅግ መልእክት ማስተላልፈው በዚህ አጋጣሚ ያሳለፍኳቸውን ረጅም መንገዶች እንዴት ሰባብሬ እዚህ እንደደረስኩኝ እግዚአብሔርን ነው የማመሰግነው። አንዳንዴ ሌሊት እኔ እንቅልፍ የለኝም። እደርሳለሁ፣ እገጥማለሁ፣ ዲዛይን አወጣለሁ፣ እሰፋለሁ፣ እቆርጣለሁኝ ለሀያ ዓመታት ልበላችሁ፣ ለሰላሳ ዓመታት ለአርባ ዓመታት ምንም አይነት እንቅልፍ አጥቼ ነው እዚህ የደረስኩት። ስኬት እንዲሁ አይመጣም። የብዙ ቤተሰብ አስተዳዳሪ ነኝ በዚህ ላይ ረጅሙ መንገድ ሳይሆን አጭሩ መንገድ እንኳን ብታስቡት፣ አሁን ይህን ለመስራት የነበረኝ ጉዞ እጅግ መራራ ነው። ግን ዛሬ ጽዋውን ጠጣሁት፣ ደስ በሚል ሁኔታ፣ ደስ በሚል እኔ። እናቴ ሞታ ሐዘኔን በውስጤ አድርጌ ነበር ይህን ስሰራ የነበረው። አንዲትም ሰከንድ እረፍት የለኝም። ዛሬ ግን እፎ ያልኩ በጣም ደስ ብሎኛል። ዛሬ ለእኔ ስኬት ከጎኔ ያላችሁ ይህንም በማገዝ ጠዋትና ማታ ከእኔ ጋር እኩል የሮጣችሁ እጅግ በጣም አመሰግናለሁኝ። የሚያስለቅሰኝ ደስታ ነው። እንዴት ነው ወደዚህ ፈጠራ ልትገብ ቻልሹ? ማለት ትችላለ። ቅድም ሀያ ዓመት ሙሉ እንድትዳከመሽበት ገልጸሽልናል። እንዴት ወደዚህ ገባሽ? ማለት ከልጅነቴ ጀምሮ የነበረ ፈጠራዎችና ስዕሎች ውድ ነበረ። ስዕሎችን በጣም መስራት፣ ፈጠራዎችን በጣም መስራት ውድ ነበርና ያ ነው አሁን እዚህ ደረጃ፣ ጥሩ ደረጃ ያደረሰኝ። ስዕል ዘለሽ ደግሞ የአካባቢ ጥበቃ እንደ ሽዳት ፈጠራ ችሎታ፣ እንዴት ወደዛ ከአንዱ ወደ አንዱ ዘለልሽ? አይገናኝም ብዬ ነው አዎ፣ ምንድን ነው ይሄ ነገር ፈጠራ በአሁን ሰዓት ባለው የአሁኑ ሰዓት የፈጠራ ስራዎች ከስዕሉ ከዲዛይኑ፣ ከምኑ ጋር አብሮ የተያዘ ስለሆነ ብሰራው ላገሬም ለኔም ይጠቅማል የሚለውን ነገር ታሳቢ አድርጌና የሽንት ብክለት ደግሞ ሀገራችን ውስጥ በጣም የበዛም ስለሆነ ነው። እሺ እንግዲህ አዲስ አበባ ውስጥ በተለይ የዚህ ቆሻሻ ጉዳይ ቅድም ተወስቷል፣ ሁላችን የምናውቀውን ሁሉም ያውቀዋል። ከፍ ባለ ደረጃ አብረሽ ለማሳደግ ለህብረተሰቡ አገልግሎት እንዲውል እንዴት የምታደርግ? አዎ ይሄ ማለት ወደፊት ሽንት ቤት ወይም የለም ብሎ ህብረተሰቡ እንዳይጨናነቅ ከማህበረሰቡ ጋራ ከፕሮጀክተር ጋር ከሚመለከተው ከመንግስት አካል ጋራ አንድ ላይ በመሆን ይህ ሽንት ቤት ጊዜ በከተማ ውስጥ ለማስቀመጥና ሰው ደስ ብሎት ከተማ ውስጥ የመጸዳዳት አገልግሎት እንዲያገኝ ከወጣቶች ጋራ የስራ እድልን በመፍጠር ይህንን አብሮ በመስራት ነው። ህዝብ የተከፈለበት ዜሮ ሀምሳ ሳንቲም። የቅርብ ረዳቷ የሆነው ወጣት ፋሲድ ማርቆስ የመጸዳጃውን አይነት በብረት ሲበይድ አይኑ ላይ ጉዳት የደረሰበት ነው። አንድም እሷንም ለመርዳት ነው። ሁለተኛ ነገር ደግሞ የስራ እድልም ይከፍታል። ለሴቶች ልጆችም የስራ አጥ ይቀንሳል በሚል ነገር ስለሆነ እህቶች ስላሉኝ እነሱም አንድ ላይ አብረን እንድንነሳሳና ቆሻሻም እንዴት መጽዳት እንዳለበት በየአካባቢውም ያለው አሁን መንገድ ላይ ራሱ የሚሸኑትን ምንል ቀረጻ አድርገን ማቅረብ እና አቀናጅተን ነው ለዚህ ስኬት እንድትበቃ የደረሰችው፣ እና ብዙ ደክማለች። እንደውም ሳንቲም ራሱ እስከ ማጣት ድረስ ደርሳ እንዴት አድርጋ እንዳወጣችሁ ኔ ኔ ማቋ ከጎኖ ያለውት አዎ። ግን አንተ እንግዲህ ግንዛቤው ነበረ ማለት ነው። ቆሻሻን ለማስወገድ እህቶችን ሁሉም ለመርዳት ወጣት አድርገሃል። ግን በስራ ላይም ብዙ ተሳትፎ ያሳየ እስከ መስዋዕት ድረስ ቅድም የገለጸችው የብየዳ ስራ ሙያልህ ማለት ነው። እና ትንሽ በዛ ላይ እድሳትም ነበረው ሙሉ ነገር ፊኒሽንግ ስንሰራ ሰዓቱም ትንሽ አጠረንና አስቸኳይ መጨረስ ስለነበረበት ያው ሌሊትም ቀንም እያለን ነው ተረዋርጠን የሰራ ነው ከእግዚአብሔር ጋር። የብየዳ ሙያ አለኛ ይህንን አሰራር ለየት የሚያደርገው በትብብርና በተጓዳኝ ስራቸውን ለእይታ ያበቁት አቶ አበራ አያኖ በበኩላቸው የሚያስረዱት ምንም አይነት ሌሎች ነገሮችን ከገበያ ላይ የሚገዙ ነገሮችን ሳይሆን ግብአት የሚያደርገው ቆሻሻን ብቻ በመሰብሰብ አካባቢን ከብክለት መጠበቅ፣ አካባቢን ማስዋብ እንደገና ለዜጎች ደግሞ አስተማማኝ የሆነ የአንድ መቶ ዓመት ጋራንት የሆነ የባዮጋዝ ቴክኖሎጂ በመመስረት እጄ ላይ አምስት ሳንቲም የለም። ጂቲዜድ ስልጠና ሰጠኝ። ባዮጋዙ ግብአት የሚያደርገው ከከብቶች ከዶሮ ከአሳማ የሚወገደውን አዛባን የሚጠቀመው ተኛ በየቦታው እየወደቀ አካባቢን የሚበክለውን ውበትን የሚቀንሰውን የአትክልት ተረፈ ምርት ነው የምንጠቀመው። በሶስተኛ ደረጃ እዚህ ጋር የምትመለከቱ ደግሞ መጸዳጃ ቤት ነው የምንጠቀመው። እነዚህን ነገሮች ወደ ባዮጋዝ ውስጥ በማስገባት ሶስቱ ነገሮች ግብዓት የሚያደርግ ሚቴን የተባለውን ጋዝ እናመርተዋለን። እቅዱ በሰፊው በከተማው እንዲዘረጋ በአስፈጻሚው አካል በኩል ከሳይንስና ቴክኖሎጂ ሚኒስቴር የቴክኖሎጂ ሽግግርና ልማት ዳይሬክቶሬት ባለሙያዋ ወይዘሮ መሰረት ደርበው ይህንኑ እቅድ ሲደግፉ ያሉት። እንደ ሳይንስና ቴክኖሎጂ ሚኒስቴር በፖሊሲው የተያዙ አስራ አንድ ጉዳዮች አሉ ና ከአስራ አንድ ጉዳዮች ምርምር የማበረታቻ ስርዓት መዘርጋት ና ኢቨን የአካባቢ ጥበቃ ኢሹ ከ ከአስራ አንዶች ውስጥ አንዱ ናቸው። ና እነዚህን ነገሮች ለመስራት ምርምሮችን እያወዳደርን በዛ መስፈርት ተወዳድረው ካሸነፉት ፕሮጀክቶች መካከል ከሁለት ሺ ስድስት ፕሮጀክቶች መካከል አንዱ የወይዘሮ ኤልሳቤጥ የአካባቢ ብክለትን ከመቀነስ አንጻር ያለው ኢሹ እንደ ዋና ኢሹ እና ሴት ሆና በምርምር የቀረበች ስለሆነ ሴቶችን የማበረታታት ስርዓት አለ እና የሚመጣ ሰው ብዙ የለም እና ሴቶችን ከማበረታታት አንጻር የተሰራ ስራ ነው እና ትልቅ ነው። ውጤቱ ትልቅ ነው። አንድ አገር ባንድ ምንድር ባንድ ከይ ከሆን ኑሮች ይህንና አቁማዳ ለዘር ለገበያን እንዲ ያመቻችው በተራ በተራ ከተዋዋሳችው ማለት ነው። በዚህ ላይ ቸር ይግጠመን በማለት የምሰናበታችሁ የፕሮግራም አዘጋጅ ጌታቸው ተድላይ ጊዮርጊስ ለዶይቼ ቬለ ራዲዮ፣ ከአዲስ አበባ።